ከማህበረሰብ ለማህበረሰብ ወይዘሮ አዲስ ዓለም ጸጋዬ፣ በቅድሚያ ለምን ከትውልድና እድገቶ አንነሳም? በጣም አመሰግናለሁ ካሳሁን ስለጋበዝከኝ። ትውልዴ ያው አዲስ አበባ ነው። በሀያ ሁለት ማዞሪያ በሚባለው አካባቢ ነው ተወልጄ ያደግኩት። ሶስት ወንድሞች እና ሶስት እህቶች አሉኝ። አራተኛ ልጅ ነው ለቤተሰብ። ሶስት አላላቅ ሶስት አናናሽ ወንድምና እህቶች አሉኝ። ከመጀመሪያ ደረጃ ትምህርቴን ቢተወደድ ይባል የነበረ ወደ እንግሊዝ እንደስ አካባቢ በኋላ ስሙ ተቀይሮ የካ ምስራቅ ጦባ በተባለ ትምህርት ቤት ላይ የተማርኩት ከዛም ሃይ ስኩል ቦሌ ሃይ ስኩል ላይ የተማርኩት ከዛ እንግዲህ በኋላ አንድ አራት አምስት ዓመት ነው ኢትዮጵያ ውስጥ የቆየሁት። ከዛ በኋላ ወደ አውስትራሊያ ነው የመጣሁት። ወደ አውስትራሊያ እንደመጡ የአውስትራሊያ ህይወት የመጀመሪያው ገጠመኝ ምን ነበር? አውስትራሊያን እንዴት አገኘኋት? አውስትራሊያ ወደ ሁለት ሺህ አካባቢ ነው የመጣሁት። ሜልበርን ነው የመጣሁት። ያው ዘጠና ስምንት ፈረንጆቹ አቆጣጠር። የአሁኑ ባለቤቴ እዛ ጊዜ ሜልበርን ሲኖር ነበር እና ለሆሊዴ ኢትዮጵያ መጥቶ ነው የተገናኘ ነው ከዛ ከአንድ አመት ምናምን በኋላ ተጋባን እና ወደ አውስትራሊያ መጣሁኝ። ያው ሜልበርን የመጀመሪያ ሶስት አራት አምስት አመት እዛ ነው የኖርኩት፣ በኋላ ነው ወደ ብሪዝበን ሆ ያደረግነው። የመጀመሪያው አውስትራሊያ የነበረኝ እንደ ማንኛውም አዲስ ትዳር፣ አዲስ ሀገር ቻሌንጂንግ ነበር። ብዙ ጊዜ ያው ያህን ራሳችንን የሚመስሉ ወይም አብሮ ያደጉን ሰዎች የሚመስሉ ጓደኞች ማግኘት ይከብዳል። እንደገናም ደግሞ አዲስ ትዳር ውስጥም ያው እንዳልኩ እሱ እዚህ የሚኖር ሰው ነው የነበረው። ቀድሞ እዛ ኢትዮጵያ ውስጥ ብዙ የመተዋወቁ ምድር አንድ አመት ከምናምን በርቀት ነው ብዙ ያብረን የቆየ ነው እና ያም በራሱ የራሱ ቻሌንጅ ነበረው። እንደገና ደግሞ መጥቼ ብዙ አልቆየሁም። የመጀመሪያ ልጃችን ቱ ታውዘንድ ዋን ላይ የተወለደችው ስለዚህ እንደገና ደግሞ ያው እዛ ላይ ፓሬንቲንግ ሲጨመር ብዙ ቻሌንጅ ነበረው እና በጠቅላላ አዲስ ሆነ ስትመጣ አዲስ ሀገር ላይ የራሱ ባህል አለው የራሱ ቻለንጆች አሉት እና እንዳልኩት ፍሬንድሽፕን በተመለከተ አዲስ ትዳርን ያለ ብዙ ሰፖርት ያለ ቤተሰብ ኢንቮልቭመንት ልጅን ማሳደግ፣ ከዛ ላይ ደግሞ በተጨማሪ በምንፈልገው ነው ሁኔታ የምንፈልገውን አይነት ስራ ለማግኘት መጀመሪያ አስቸጋሪ ነው። ምክንያቱም በዚህ ሀገር ባለው ሲስተም ትምህርት ውስጥ ማለፍ አለብን እና እነዚህ በሙሉ ቻለንጂንግ ነበሩ ለን መጀመሪያ እርግጥ፣ እውነት ነው። አዲስ አካባቢ የተወሰኑ ፈተናዎች ይኖራሉ በቅድሚያ። ከዛም ደግሞ አውስትራሊያ እንደዚሁ መልካም እድሎችንም እንዲሁ ታጋራለች እና ከአውስትራሊያ መልካም እድሎችስ ምን ተጋርተዋል? ኢትዮጵያ ውስጥ እያለሁኝ አስራ ሁለት ክፍል ተጨረስኩ በኋላ ያው ገና ማትሪክ ውጤት ሳልሰማ ቤተሰብ ንግድ ውስጥ ነው ትንሽ ዓመት የሰራሁት እና ሌላው ኢትዮጵያ ውስጥ ደግሞ ያው የትምህርት እድሉን ቀላል አይደለም የማየት በጣም ኮምፕቲሽን አለ ግን በጣም መማር ኢንትረስት ነበረኝ። እና በዚህ አጋጣሚ አባቴ በጣም ብዙ ኢንፍሉዌንስ ያደረገን ነበረ እንድንማር፣ በብዙ መንገድ የሚችለውን ሁሉ ላይክ በጣም ፕሮቫይደር ነበረ እና በሱ በኩል ያለውን መቶ በመቶ ያደርግ ስለነበረ ያው እናቴም በሁሉ ነገር ሰፖርት አደርገን ስለነበረ፣ ከኛ ግን የሚጠበቀው ነገር ያው ትምህርት ላይ ነበረ በትልቁ የሚጠበቅብን። እና ሁሌም የመማሩ ኢንትረስት ነበረኝ። ያንን እድል ያገኝሁት አውስትራሊያ ውስጥ ነው እና ልጄን ወልጄ ከአንድ አመት ከምናምን ከሆናት በኋላ ሜልበርን እዛ ኮምፒውተር ሳይንስ ዲግሪ ሰርች አለሁኝ ሶስት አመት ያህል እዛ ትምህርት ያለሁኝ እና ይሄ በራሱ ኢትዮጵያ ውስጥ ያንን እድል አላገኝም ነበረ ከነበረ ኮምፒቲሽን የተነሳ ማለት ነው። እና ያ ትልቅ እድል ነው። እንደገና አይ ቲንክ ሰው በማንኛውም መንገድ ካሽሉ ላለው ነገር ብዙ ኦፖርቹኒቲዎች አሉ አውስትራሊያ ውስጥና ከራሳችን እኛ ከቆረጥና ከነስ ከተነሳን ብዙ ኦፖርቹኒቲ ያለበት ሀገር ነው። ትልቅ ነገር ያገኘሁበት ነገር ቢኖር ለኔ ያ ነው እምላለሁ። የቤተሰቦ ነገር አንስተዋል። አሁን ከቤተሰቦ ምን የወረሱት ቅርሶች አሉ ወይም ሴቶች አሉ በእርሶ ውስጥ የሰረጹ እስካአሁንም ድረስ የእርስን ባህሪ ወይም ማንነት አንጸው ያሉ ቤተሰቦች በጣም ትልቅ ቤተሰብ ነው ያለን እና በጣም ሆስፒታብል፣ በጣም እንግዳ ተቀባዮች ናቸው። በጣም የተለመደ ነው ለእንግዶች እኛ አልጋችንን መልቀቅ። ብዙ ጊዜ ሳሎን ሳይቀር ሰርቪስ ሩሞች ሳይቀሩ የተለያየ ማለት ኤክስትራ ቤት ሶፋው ሳይቀር እንዳልጋ መጠቀም የተለመደ ነው። ሁሉ ጊዜ እንግዳ አለ። በተለይ በጣም በሃይማኖታቸው እናትና አባቴ ስትሮንግ ስለሆኑ ብዙ ጊዜ ብድር የሚመልሱላቸውን ሰዎች ወይም እነሱ የሚመስሉ ብቻ ሳይሆን ሪሊ እርዳታ የሚፈልጉ ሰዎችን ይቀበላሉ። ለምሳሌ ከአንድ ገዳም የሚመጡ ሃይማኖት አባቶችን በጣም ያስተናግዳሉ። ከአንዱ ሀገር አዲስ አበባ ላይ አርፈው ወደ ሌላ ሀገር የሚሄዱ እና በጣም ያንን እስካሁንም የሚያደርጉት ነገር ነው እና ያንን ከነሱ በጣም ተምሬያለሁ። ለሌሎች መኖርን፣ መስጠትን፣ ሰዎችን መርዳትን ሌላው በትዳራቸው በጣም ትልቅ ምሳሌ ናቸው። ለእኔ እናትና አባቴ የዛሬ ሁለት አመት ሀምሳኛ አመታቸውን ሲያከብሩ ሄጄ ነበር። ያንን እድል እግዚአብሔር ስለሰጠ በጣም እግዚአብሔርን አመሰግናለሁ። በጣም ተከባብረው፣ በጣም እርስ በርስ ተሳስበው የሚኖሩ ናቸው እና ትዳር ትርጉም ከነሱ አይቻለሁ እና እኔም መጀመሪያ ታይም ላይ እዚህ መጥቼ ሜንቶር ባልነበረኝ ጊዜ ትዳር ላይ የእነሱ ፕሪንስፕል ነው ትዳር ውስጥ እንድቆይ ያደረገኝ። ሌላ ምንም አማራጭ እንደሌለ ሰውን በእግዚአብሔር ፊት ለገባ ነው ቃል ኪዳን የምንችለውን ያህል ወደ ሶሉሽን ትዳርን ወደ ማምጣት በሚኖሩ ልዩነቶች፣ በተለይ መጀመሪያ ላይ በኮሚኒኬሽን በሚኖሩ ልዩነቶች ላይ ቶሎ የሆነ ትቶ የመውጣትን አይነት ነገር ሳይሆን እዛ ላይ የመስራትን ያንን ከነሱ ተምሮ ያለው ቤተሰብ ቤተሰብ አይነት የሆነ ፕሪንስፕል ከእነሱ አግኝቻለሁ እና እናትና አባቴ ያንን በጣም ቀርጸውልኛል። ከዛ ውጭ የመጀመሪያ ወንድሜ በብሱ ነገር ኢንፍሉዌንስ ያደረገኝ እሱ ህይወቴን ቀርጦታል ብዬ አምናለሁኝ። በጣም መጽሐፍ ማንበብ በጣም ወዳለሁ። እሱ የሚያነባቸውን መጽሐፎች ለቀጥሎ ይሰጠኝ ነበር ለኔ እና ኢቭን ገና ሀይ ስኩል እያለሁኝ የተለያዩ መጽሐፎችን በአማርኛም እንግሊዘኛ የተጻፉ ይሰጠኛል። ያንን አነባለሁ እና እንዴት ቻሌንጅ ያደርገኛል ያወራኛል፣ በጣም ምንም ሀሳቤን ይሰማኛል እና ቫሊድ እንደ ኮሜንቴ ቫሊድ እንደሆነ ብዙ ኮንፊደንስ እንዲኖረኝ ለብዙ ነገር አድርጎ በህይወቴ እሱ ተጽዕኖ አድርጓል ብዬ አምናለሁኝ እና ለቤተሰቦቼ ይህንን ወደ ሌላ ሀገር መውጣትም ሆነ በሀገርም ላይ ቢኮን እንደዚሁ በተለይ ብለ ሴቶች ህይወት ላይ ተጽዕኖዎች ይኖራሉ። ወደ ባዕድ ሀገር ወይም ባህር ማዶ መጥቶ አዲስ ህይወትን ከመጀመሩ አኳያ በሴቶች ላይ የሚኖረው ተጽዕኖዎች ምን ይመስላሉ? አሁንስ ኑሮውን በምን መልክ አስተካክለው ይገኛሉ? ከኛ ከባህላችንም የተነሳ ስለ ሴቶች ያሉ አመለካከቶች የተለያዩ ናቸው። ማለት ዩኒቨርሳል የሆነ ነገር አለ ብዬ አላምንም እና ስ የራሴን ድምፅ ትንሽ ብናገር በሴቶች ዙሪያ አንዳንድ ነገሮች ቁጭ ብሎ ዲስከስ ለማድረግ ከራሴን ራሴን ህይወት ካየኋቸው አንዳንድ ነገሮች ያው ሴቶች ለቤትም ለህብረተሰብም ለውጥን በማምጣት በጣም ትልቅ ስፍራ አላቸው ብዬ አምናለሁኝ እና አሁን እኛ በዚህ በብሪዝበን ከተማ አንዳንድ የምናረጋቸው እንቅስቃሴዎች አሉ ማለት አንድ ነገር ምንድን ነው ሰው በመማር ብቻ ይለወጣል ብዬ አላምነት መማር ይለውጠናል ነገር ግን ከባህል የሚሆን ከእምነት የሚሆን ወይም ከተለያየ መንገድ የተማርናቸውን ነገሮች ያንን ደግሞ አንዳንድ በማድረግ በመተው የምናመጣቸው ለውጦች አሉ ና። ስለዚህ ይሄ ሮንግ የሆኑ አመለካከቶቻችንን በፆታን በተመለከተ ሴቶችን ስፔሲፊካሊ እንትን የሚያደርግ ማለት ተጽዕኖ የሚያመጣ በኔጌቲቭ ሳይድ እነዚህን አይነት ነገሮችን ቁጭ ብለን በመወያየት ሶሉሽኖችን ሎከል ልምምዶቻችን በመቀባበል በተወሰነ ደረጃ እዚህ የምናደርጋቸው እንቅስቃሴዎች አሉንና እኔ ለእኔ በጣም አንድ የማምንበት ፕሪንስፕል ምንድን ነው? ሴቶች በራሳችን ሙሉ እንደሆነን ማመን አለብን። ማለት ዲፋይን የሚያደርገን ትዳራችን፣ መውለዳችን፣ ድግሪያችን፣ ገንዘባችን ሳይሆን በቃ ሰው በመሆናችን ሙሉ እንደሆነንና ይህንን አላማ በቃ ይህንን ነገር የምንኖርለትን አላማ ከዛ ውስጥ ነው ማግኘት መቻል አለብን። በቃ እና አስተዋጽኦ ማድረግ የምንችል አቅም ያለን ችሎታ ያለን በራሳችን እዚህ ምድር ላይ እንደኖርን ተጽዕኖ አድርገን ለማለፍ እኛም ውስጣችን ኮንትሪቢውት የምናደርገው ነገር እንዳለ በማመን ወደ ውስጥ ይያየን ያንን እዛ ላይ ኢንቨስት ማድረግ አለብን ብዬ አምናለሁ። እና ይህንን ለማድረግ በዚህ አመት ላይ ኢንከሬጅ ለመደራረግ የሴቶች ሜንቶርሽፕ ላይ ሰርተን ነበር እና እንዲሁ ቮለንቲር በምናረጋት በስሞል ግሩፕ ውስጥ እና እዛ ላይም ስለ ሴቶችን ማዕከል ያደረገ ሜንቶርሽፕ አድርገን ወደ ሁለት ዙር ወደ ሰባ የሚሆኑ ሴቶች ትሬን አድርገናል እና አብረን ተምረናል እኛንም ጨምሮ ማለት ነው። ስለዚህ ብዙ በሴቶች ዙሪያ የሚሰራ ነገሮች አሉ ብዙ ደግሞ በሰራን መጠን ቤታችንን እንለውጣለን ትዳራችን ላይ ብዙ ለውጦች ማምጣት ፖዚቲቭ የሆኑ ነገር እንችላለን። ልጆቻችን ላይ ተጽዕኖ ማምጣት እንችላለን ብዬ አስባለሁ። በተለይ ኢትዮጵያውያን ሴቶች ላይ አሁን በሚኖሩበት አውስትሬሊያ ውስጥ በተለይ ኩዊንስላንድ ነው ያሉት ዋነኛ የሴቶችን እየፈተነ ያለ ወይም ተደቅነው ያሉ ችግሮች ምንድን ናቸው? መፍትሄዎቹስ ምን ሊሆኑ ይገባል ይላሉ። ምናልባት ያው ችግሮች የምንላቸው ነገሮች ያው እዚህ ብቻ ያሉትን ሴቶች ሳይሆን ጀነራል ነው ብዬ አምናለሁኝ። ሁሉም ማለት የትኛውም ቦታ ላይ አውስትራሊያ ዋይድም ነው በዓለምም ደረጃ ከአመለካከት ከወርልድ ቪው የሚመጣ በተለይ እኛ እኛ ማህበረሰብ ውስጥ ማለት ነው እና ካደድምበት ዘመን የመጣ ነው ነው ሀዊሲ ወርልድ ቪዋችንም ቻሌንጅ መደረግ ያለበት ነገሮች አሉ ብያ አምናለሁ እና ለምሳሌ ይህን ይህን ብዬ ብዙ መዘርዘር ባልችልም አሁን በራሱ ልጆቻችንን እዚህ ሀገር ላይ ስናሳድግ ቻሌንጆች አሉብን እና ቻሌንጁ የሚጠብቀው ከኛ የሚጠብቀው ነገር አለ። አንድ እድል ገጥሞኝ እኔ ሁለተኛ ዲግሪ ሪሰንት ማስተርሴን ጨርሼ አለሁኝ እና የሚቀጥለው ትውልድ ላይ ነበረ ጨረሻ ሪሰርች ፔፐር የሚጻፍኩት እና በራሱ በዚህ በኮሚኒኬሽን ጋፕ አለ። በመጀመሪያው ትውልድ እና በሁለተኛው ትውልድ መካከል የኮሚኒኬሽን ጋፕ አለ እና ኦፍን እናቶች ሞር ክሎዝ ነን፣ ያው ከማህፀን ከመሸከም ጀምሮ መጀመሪያ ውስጥ ዝግጅቶቻችንን ከማሳደግ ጀምሮ እና ብዙ እኛ ስሜታችን ደስተኛ በሆንን መጠን ወይንም እኛ ራሳችንን ኬር ባረግን መጠን የምናሳድጋቸውን ልጆች በፖዘቲቭ ኢንፍሉዌንስ ልናደርጋቸው እንችላለን። አሁን በኑሮ ያለው ዲማንድ ነው የተለያየ በጣም ብዙ ሚድ ስላለ አንዳንድ ጊዜ ይሄ ኢሞሽናል የስሜት ደስተኛ ሆነ ስሜቶቻችን ላይ እንትን አናደርግም፣ ቦታ አንሰጣቸውም እና ግን ራሱ ውስጡ የሌለው ሰው ለሌላ መስጠት አይችልም እና ስለዚህ ይሄ ያለው በዙሪያችን ያለው ዲማንድ ሴቶች ላይ በተለይ ከውጭም እንሰራለን፣ ቤት ውስጥም በተለይ ባህላዊ በሆነ መንገድ ስቴል ከድሮ ካየነው ሀገር ቤት ላይ ካየናቸው የወንድ ድርሻ የሴት ድርሻ ተብሎ ሌብል የተደረጉ ነገሮችን ይዘን እዚህም የምንቀጥል ከሆነ ደብል ነው የሚሆነው ሴቶች ላይ ፕሮብሌሙ ማለት ነው እና ያ ለሚሆንበት ጊዜ ልጆቻችን እንዴት እንደምናሳድግ ኢንፍሉዌንስ ማለት የጎንዮሽ እንትን አለው ችግር አለው ማለት ነው። እንዳልኩት እኔ ውስጥ የሌለውን ሙሉ ያልሆነ ነገር ወደ ልጆች ላይ ማድረግ አልችልም ማለት ነው እና የማየው ምንድን ነው ሴቶች ጋር ያለው ትልቁ ችግር ብዬ የማምነው በውጪው ዓለም ብዙ ዲማንድ አለ የልጆች ማሳደግ አለ እንደገና ሰርቶ ምክንያቱም በአንድ ሰው ሰርቶ ብዙ የምንፈልገውን ነገር ማድረግ አንችልም። እና አንዳንዴ ልጆቻችን ላይ ሳይሆን ኮምፕሮማይዝ የምናደርገው እዚህ ኳሊቲ ላይፍ ኳሊቲ የሆነ ቤተሰብ ኳሊቲ የሆነ ላይፍ እሱ ላይ ኮንሰንትሬት ማድረግ ሲገባል ሞሮፍ ሚሉ ለመውላት ስንል ይሄኛውን እናጎላለን። እና ያ ደግሞ ኢሞሽናል በርደን ያመጣል። ፊዚካሊ በጣም በርደን ያመጣል ሴቶች ላይ ና ይሄ ይመስለኛል ትልቁ ቻለንጅ። አሁን እንደሚታወቀው የብሪስበን ውስጥ የራስዎ የግል ሬስቶራንት አለዎት፣ በዛ ንግድ ላይ ተሰማርተዋል። ይሄስ አስተዋጽኦ ምን ይመስላል? በአንድ በኩል ኢትዮጵያን ባህላዊ ምግቦች አገሬው ማስተዋወቁ ለኢትዮጵያውያንም እንደዚሁ የሀገራቸውን ምግብ እዚሁ ስናርቶ የበሰለውን መጥቶ ተስተናግዶ መውጣቱ በራሱ አንድ ነገር ነው። ያስ ምን ያህል ፈተናዎች አሉት? በተለይ በዚህ ባለፉት ሰባት ወራት ኮቪድ-19 ኮሮና ቫይረስ ተሰራጭቶ በነበረበት ወቅት ከንግዱስ አኳያ ምን አይነት አሉታዊ ተጽዕኖዎች ነበሩት? ከዛ በፊትስ የነበረው የንግድ እንቅስቃሴው ምን ይመስላል? ንግዱ ቅድም እንዳልኩ ከልጅነትም ጀምሮ ትንሽ ኤክስፖጀሩ ነበረኝ ና ግን እዚህ ላይ ስራ እየሰራሁ ያለ አንድ ሁለት አመት ሰርቻለሁኝ ፒ አይ ዲፓርትመንት ፋይነር ኢንዱስትሪ ከዛ በኋላ ደግሞ በግል ድርጅት ውስጥ ወደ ስምንት አመት ሰርቻለሁኝ። ግን ያ ሁሉ ጊዜ ወደ ሲቲ አካባቢ ነበርና የምሰራው ቡና አምስት ዶላር ለአንድ ካፕ እንከፍላለን። ግን ብዙ አያረካኝ የሚጠጣው ቡና፣ ቡና ወዳለሁኝ እና ሁለተኛ ነገር ደግሞ የዚህ የቡና ኦሪጂኑ እንደሆነ ብዙ አይታወቅም። አውስትራሊያ ላይ እና ብዙ ቡና የሚጠጣበት ሀገር ነው። ግን ሌገሲ ወኬት እንደመጣ ብዙ የሚታወቅ አይደለም። እና ሁሌያ አስበው ነበር። እና ቱ ታውዘንድ ፊፍቲን ላይ መጀመሪያ ኢምፖርት አደረግን ማለት ነው ከኢትዮጵያ ቡና ደስ ሶል ተርተዙ በቃ ኢትዮጵያን ቡና ማስተዋወቅ በሚል እና ያው ኳሊቲ ቡና በተመጣጣኝ ዋጋ ካቀረብን ያንን ማስተዋወቅ እንደምንችል አመንን። ሪስክ ወስደን አመጣን፣ የቱ ታውዘንድ ፊፍቲን ላይ ያለ ብ ቻሌንጅ ነበረው። ያንን በዛ ሰአት ሬስቶራንት አልጀመርንም። ኦንላይን አዲስ ኮፊ ዶኮም ዶኢዩ በሚል ስቲል አለ። በዛ በኩል ለእኔ አዲስ ሳይሆን አዲስ አበባ የሚለው ነው እና በዛ በኩል ማስተዋወቅ ጀመርን። ሮስት እያደረግን ቡናውን መሸጥ ጀመርን። እስቲል እየሰራ ሁልታይም ስራ የራሴ ነው ማለት ነው። ይሄ በጎን የሆነ ቢዝነስ ነበር። በኋላ ግን ቱታውዘንድ ኤይቲን ላይ ወደ ካፌ ከፍተን በደምብ ሾኬዝ አርገን ወደ ቢዝነሱ አለም ገባን ማለት ነው። እንግዲህ ቢዝነስ ከባድ ነው። ሁለተኛ ጊዜ ቱ ታውዘንድ ሰደን ላይ ወርጃለሁ። ሁለት እንግዲህ የቤተሰብ ልጆች ማሳደግ አለ፣ የቤተሰብ ኃላፊነት አለ። እንደገና ስራ ሰራለው ፕላስ ደግሞ እንዳልኩ ሁለተኛም ደግሞ ትምህርት ገባሁ እንደገና እና ቀላል አልነበረም። ቢዝነስ ኃላፊነት ወስዶ በስርአቱ ከባድ ነው። ፊዚክሊ ማለት ጊዜ ይወስዳል፣ ያደክማል፣ እና ብዙ ሪስፖንስብሊቲ አለበት እንደዛም ሆኖ ቱ ታውዘንድ ኤይቲን ጀምረን ደግሞ ያው በዚህ አመት ደግሞ እር ላይ በዚህ በኮቪድ ናይንቲን የተነሳ ብዙ ሴትባኮች ነበሩ። ለተወሰነ ጊዜ ቴካዌ ብቻ ነበረ የምንሰራው። በተቻለ መጠን ዙሌክ አድርገን በጣም ትንሽ ሁለት ሶስት ዋና ምግቦች ላይ ኮንሰንትሬት አድርገን ሀንድረድ ፐርሰንት ኤት እንጀራ ነው የምናቀርበው። ፕላስ ቡናውን ደግሞ የሌላ ሀገር አንቀላቅለን ደስ የኢትዮጵያ ብቻ አድርገን እሱን ነው እንግዲህ ትንሽ ዩኒክ አድርገን ለማቅረብ ነው የሞከመው። ጥሩ ሪስፖንስ አለ። ኦፍኮርስ ኮቪድ አፌክት አድርጎናል። ፕላስ ደግሞ እኛ ጋር የሚሰሩት ሰዎች ከሶሻል እንትንም የራሳችንን ፓርት ኮንትሪቢዩት ከማድረግ የተነሳ ለሚሰሩልን ሰዎች ተወሰነ መጠን ልንረዳቸው የምንፈልጋቸው ሰዎች ስለሆኑ ወይ በብሪጅን ቪዛ ላይ ያሉ መንግስት ሰፖርት ሊያደረገን የማይችል በዚህ በኮቪድ ስለሆኑ ብዙ ምንም አሲስታንስ አላገኘንም። የእነሱን ስቲል ደሞዝ እንከፍላለን። ስለዚህ ትንሽ ቻሌንጂንግ ነበረ። አሁን ይሻላል። ከጁላይ ጀምሮ ያው እኛ እዚህ ብሪስበን ስለተከፈተ ሰራለን። ያው ስቲል ግን ገና ሁለት አመት አለፈን። ሬስቶራንቱ ኤስታብሊሽመንት ስቴጅ ላይ ነው ያለው። ውጤቱ ግን ማለት የምናገኘው ፊድባክ ኢትዮጵያንን ከማስተዋወቅ ፕሮዳክቷን ከማስተዋወቅ አንጻር ጥሩ ፖዘቲቭ የሆነ ፊድባክ አለን። ሁለት ልጆች ያለዎት ወላጅነትስ ምን ያህል አስደሳች ነው? ምን ያህልስ እንደዚሁ ፈታኝ ነው? የልጆችስ አስተዳደግብን ይመስላል? በአሁኑ ወቅትስ በትምህርት ላይ ነው የሚገኙት? እንዳልኩ መጀመሪያ የመጀመሪያ ልጃቱ ቱ ታውዘንድ ዋን የተወለደችው አሁን አስራ ዘጠኝ አመት ሆነ ወደ ሀያ እየሄደች ነው እሷ ሁለተኛ ዓመት ዩኒቨርሲቲ ጨርሳለች። ወደ ሶስተኛ ዓመት እየሄደች ነው እና ወደ ሕክምናው ሳይንስ ነው የምታደላው እና ያንን ፐርሱ እያረገች ነው እሷ። ሁለተኛው ልጃችን ከመወለዱ ከቱ ታውዘንድ ሰቨን ላይ ከመወለዱ በፊት በዛው አመት አዶፕት ያደረግነው የቤተሰብ ልጅ የአስር አመት ልጅ ወደዚህ አምጥተን አሳድገናል። እሱ አሁን ሀያ አራት ሆኖታል፣ ራሱን ችሏል። ከሱ በኋላ ደግሞ ያው አሁን የመጨረሻ ልጃችን እሱ አስራ ሶስት አመቱ ነው። ወደ ስምንተኛ ክፍል አሁን አለፈ። ልጆች ያው በረከቶች ናቸው በጣም ደስተኞች ነን በልጆቻችን ግን ያው በውጭ ሀገር ደግሞ የምናሳድጋቸው ልጆች ትልቁ ትልቅ ቻሌንጅ አለ ብዬ የማምነው ምንድን ነው እኛ በእንደ ኢትዮጵያዊ እኛ ባደግንበት ባህል እኛ ቫ በእኛ ቫሊዩ ሲስተም ቤት ውስጥ ልጆቻችንን እንቀርጻቸዋለን በውጩ ደግሞ ሲወጡ ያው እንደ አውስትራሊያዊነታቸው በአውስትራሊያ ቫሊዩ እዛው ስፒክ ማድረግ አለባቸው እና ኦፍን ልጆች ላይ የምናየው ነገር ምንድን ነው፣ እዚህ አይደንቲቲ ክራይሲስ አለ። ማነኝ? ከዚህኛውም የሚወስዱት ነገር አለ፣ ከቤት እንደገና፣ ከውጭ እዛ የሚወስዱት ቫሊዩ አለ። ከዛ በኋላ የራሳቸውን ሶስተኛ ባህል ክሬት ያደርጋሉ እና የሰርድ ካልቸር ኪድስ የምንለው ማለት ነው እና በዛ ውስጥ አንዳንድ ጊዜ ደሽን ላይክ ማነኝ የሚለውን ጥያቄ የማንነት ቀውስ ይፈጥርባቸዋል። እና በእኛ እንግዲህ ቤት ቁጭ ብለን በጣም እናወራለን። ያንን ከአባቴ ተምሬያለሁኝ። እና ብዙ ጊዜ አባቴ ወደ ፊልም ይወጣ ስለነበረ አንዳንድ ጊዜ ሲመጣ ያው ቆይቶ ትንሽ አንድ አስራ አምስት ቀን ቆይቶ ከመጣ ቤት ውስጥ ያለውን ነገር እናቴም ከነገረችው፣ ወይ አስቸግረን ከሆነ ወይ ፍጣልከንም ከሆነ ፍሮሽ ና ውፍን እሷ በሌለይ ሰዓት እናታችን ወደ ውጭ ስትወጣ ቁጭ ያደረገን ና ይመክረናል። እንዴት እሷ መንከባከብ እንዳለብን እሷን ብናጣ እንዴት እንደምንጎዳ ና ይሄ ቁጭ ብሎ ዲስከስ በማድረግ በቤተሰብ በዛ በጣም እኔ ራሱ የቀረጠ ነገር ስለሆነ እዚህም ልጆቻችን ላይ ያንን እናደረጋለን እና ቁጭ ብለን እናወራለን ቻሌንጆቻቸውን እናወራለን፣ ልዩነታቸውን እኛ ላይ የሚያዩት ውትነት ይነግሩናል። ከዛ ቴብል አያልፍም። ከዛ በኋላ ብለን በቃ በግልጽነት እንነጋገራለን። እና ያ በእኛ ቤተሰብ የረዳን ነገር አለ። ግን ሰፋ አርገን ካየ ነው በዚህ በልጆችን በማሳደግ አውስትራሊያ ውስጥ ግን በጣም ትልቅ ክፍተት ያለበት እና የሚሰራበት ነው። እና እግዚአብሔር ከረዳኝ በዩኒቨርሲቲ ኦፍ ኩንስላንድ ለሚቀጥለው አመት ሚድር ላይ ሪሰርች ፕሮፖዛል ያረኩት ወረቀት አለ በዛ አይነት ነገር ላይ ሪሰርች ለማድረግ በተለይ ይሄ ቤተሰብ ውስጥ የሚነሳን ችግሮችን የምንፈታበት ችግሮችን የምንፈታበት መንገዶችን እንዴት ነው ባህል ተጽዕኖ ስለሚያደርግብን እኛ እነሱንም ባህል በመቀበል እዚህ አውስትራሊያ ነው ተወልደ ያደጉት። ስለዚህ የእነሱ ልብ ስሜት ቫሊድ በማድረግ የተሻለ ነገር የተሻለ ኮሚኒኬሽን በሁለቱ ጄኔሬሽን መካከል ያለውን ጋብ ለማጥበብ ብዙ መሰራት ያለበት ነገር አለ ብዬ አምናለሁ። ነው ቀሪውን ጊዜውን የህይወት ዘመኖን በምን መልክ ለማሳለፍ ነው ውጥኖ? ወደ ሀገር መመለስ ወይስ እዚሁ መሆን? ከዛስ ጋር ተያይዞ ኢትዮጵያ ማለት ለወይዘሮ አዲስ አለም ጸጋይ ምን ማለት ናት? አውስትራሊያስ ማለት እንዲሁ ያለው ትርጉም አዲስ አለም ምንድን ናቸው? ኢትዮጵያ ያው ውስጣችን ያለ ነገር ነው የምናወጣው ወይም የምንቀይረው ነገር አይደለም። በእርግጥ እንደምንፈልገው ቶሎ ቶሎ እየሄደን ልጆቻችንም እየወሰድን ርቀቱም ነው ከ በተለያየ ምክንያት ቀላል ስላልሆነ ዝም ብሎ እየተነሱ በየአመቱ መሄድ ብዙ ካሁን ያንን እንትን አላደረግንም ማለት ልጆቻችንን በትክክል ባህሉን እንዲያውቁ ወስደናቸዋል። ሁለት ሶስቴ ከዛ በላይ አይደለም። ወደፊት ግን እኛን በተለይ እኔና ባለቤቴ ከኖርን ልጆቻችን ቦታ ሲይዙ ሁለቱም አድገው የራሳቸውን ነገር ኖሮ ሲጀምሩ አብዛኛውን ጊዜ ኢትዮጵያ ብንኖር እንመርጣለን። እነሱ ልጅ እስከሆኑ ድረስ ይህኛውም ሀገራችን ነው። ስለዚህ ግን ወደዛ ምን ሴት የምናደርግበት ነገር እንፈልጋለን። አውስትራሊያ፣ ያው ኢትዮጵያ ማለት እንዳልኩት ደስታም ሀዘናችንም ትርጉም ያለው በሀገራችን ላይ ነው ብዬ አምናለሁ እኔና እዛ በመኖር አብዛኛው ቤተሰቦቻችን ያሉት እዛ ነው። ደግሞ ለምክንያት ነው ከዛ የተወለዱ ነው ብዬ አስባለሁ። እና ያንን እድሉን ብናገኝ ደስ ይለናል። ኦፍኮርስ አውስትራሊያ ደግሞ በጣም በብዙ ነገር የተባረክንበት በብዙ ነገር ያደግንበት ሀገር ነው። ለዚህም ደግሞ አስተምረውናል። ከርሱ ማድረግ የምንፈልገውን ነገሮች በፓሽናችን ኦፖርቹኒቲዎች ተከፍቶልናል። እና ለዚህም ደግሞ ብዙ ኮንትሪቢዩት የምናደርጋቸውን ነገሮች እስካለን ድረስ እናደርጋለን። ስለዚህ ያው ሁለቱም ቤታችን ነው ብዬ አስባለሁ። ነው መልካም። ወይዘሮ አዲስ አለም ጸጋዬ ስለ ቀለምልልሱ እናመሰግናለን። በጣም እኔም አመሰግናለሁ ካሳሁን ስለጋበዝከኝ እግዚአብሔር ይስጥልኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።